ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የኢትዮጵያው አረቢካ ቡና በሰባ ዓመታት ጊዜ ውስጥ ሊጠፋ እንደሚችል ተገለጸ፣ መስፍን ኢንጂነሪንግ ኩባንያ ጂሊ የቻይና መኪናን የማምረት ዕቅድ እንዳለው ታወቀ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዩሪክ አለርት የተባለው ስለ ሳይንስ ጤናና ቴክኖሎጂ ጽሑፎችን የሚያቀርብ ድረገጽ፣ አረቢካ የተባለው ከደቡብ ምዕራብ ኢትዮጵያ የመነጨው ወፍ ዘራሽ የቡና አይነት በአየር ንብረት ለውጥ ምክንያት ብቻ የያዝነው ምዕተ ዓመት ከማብቃቱ በፊት ከምድረ ገጽ ሊጠፋ እንደሚችል የብሪታንያ ሮያል ቦታኒክ ጋርደንስ ሳይንስ ጠቢባን ከኢትዮጵያ የሳይንስ ምሁራን ጋር በመተባበር ባካሄዱት ጥናት አስገንዝበዋል። በወፍ ዘራሽነት የጀመረው አረቢካ ቡና የተለያዩ የዘረመል አይነቶች ስላሉት ለቡና ኢንዱስትሪ ሕልውና ወሳኝ ተደርጎ እንደሚታይ ድረገጹ ጠቁሟል። በዓለም የቡና ተክሎች የሚበቅሉት የቡና አይነቶች የዘረመል ዝርያ ውሱን በመሆኑ የአየር ለውጥን እንዲሁም ተባይን በሽታንና ሌሎች አደጋዎችን ለመቋቋም የሚያስችል ብቃት እንደማይኖራቸው ዩሪካለር ጠቅሷል። የአየር ንብረት ለውጥ ከአፍሪቃ ትልቋ የቡና አምራች በሆነችው ኢትዮጵያ የቡና ምርት ላይም አሉታዊ ጫና ሊያሳድር ይችላል። አረቢካ በአየር ለውጥ ምክንያት ሊጎዳ እንደሚችል ስለተረጋገጠ የአየር ንብረት ለውጥ በዓለም ደረጃ ለንግድ የሚመረተው ቡና ላይ ጉዳት ሊያደርስ ይችላል የሚለውን ግምት ያረጋግጣል። ይህ ዘገባ ከነዳጅ ዘይት ቀጥሎ በዓለም ደረጃ በሰፊው በሚዘዋወረውና ለአንዳንድ ሀገሮች ኢኮኖሚ ወሳኝ በሆነው የንግድ ቡና ላይ አሉታዊ ተጽዕኖ እንደሚኖረው ድረገጹ አውስቷል። ጥናቱ የተደረገው በኮምፒውተር ሲሆን በወፍ ዘራሽ አረቢካ ቡና ላይ እንዲህ አይነት ጥናት ሲደረግ ለመጀመሪያ ጊዜ ነው። ይህ ጥናት የተደረገው ስለ አረቢካ ቡና ዘላቂነትና ሕልውና ጉዳይ ሲሆን የአረቢካን ምርታማነትና የቡናው ጣዕምም በአየር ንብረት ለውጥ እጅግ ሊነካ እንደሚችል የሚያሳዩ ሌሎች ጥናቶችም እንደተካሄዱ ዩሪክ አለር ጠቅሷል። በአጠቃላይ የአረቢካ ቡና ምርት በአየር ንብረት ሁኔታ መለዋወጥ ምክንያት ሊጎዳ የሚችል በመሆኑ በቡና ኢንዱስትሪ ላይ አሉታዊ ተጽዕኖ ሊኖረው ይችላል። የቡና ዋጋ በቅርቡ ቢቀንስም ላለፉት ሰላሳ ዓመታት ያህል ከፍተኛ ዋጋ ሲያስገኝ ቆይቷል። ይህ የሆነውም የቡና ተፈላጊነት ከፍተኛ ሆኖ ሳለ በአየር ንብረት ለውጥና በሌሎችም ምክንያቶች የቡና ምርት በማነሱ ነው ይላል አዲሱ ጥናት። የብሪታንያው ሮያል ቦታኒክ ጋርደንስ ኃላፊ አሮን ዴቪስ ቡናው ገቢ በማስገኘትና የሰዎችን ኑሮ በማንቀሳቀስ ረገድ ወሳኝ ሚና የሚጫወት ምርት በመሆኑ የዘመናዊው ማኅበረሰብ ባህል አካል ሆኗል። ስለሆነም የአረቢካ ቡና መጥፋት አሳሳቢ ይሆናል። ይሁንና የጥናቱ ዓላማ ወፍ ዘራሹ አረቢካ ቡና ውላድሮ እንደሚጠፋ በመግለጽ ፍርሃት ለመንዛት ሳይሆን ይህን ለማስወገድ መውሰድ ስለሚቻለው እርምጃ እንዲታሰብበት ለማስገንዘብ ነው ብለዋል አሮን ዴቪስ። የኢትዮጵያው የአካባቢ ጥናትና የቡና ደን መድረኩ አቶ ታደሰው ወልደ ማርያም ጎሌ በበኩላቸው የአረቢካ ቡና ምርት ዘላቂነትና ሕልውናው እንዲጠበቅ በኢትዮጵያ ያለው የአረቢካ ቡና ዘረመል ተቀማጭ በሚገባ እንዲያዝና አስፈላጊውን የሥራ ማንቀሳቀሻ ገንዘብ እንዲያገኝ ያስፈልጋል ሲሉ ማስገንዘባቸውን ዩሪክ አለርት የተባለው ስለ ሳይንስ ጤናና ቴክኖሎጂ ጽሑፎችን የሚያቀርብ ድረገጽ አስገንዝበዋል። ጋርዲያን ዳት ኮ ዳት ዩኬ የተባለው የብሪታንያ ጋዜጣ ድረገጽ በበኩሉ ስለ ጉዳዩ ሲጽፍ የኢትዮጵያ ወፍ ዘራሽ ቡና እንደ አውሮፓ አቆጣጠር እስከ 2080 ዓ ም ባለው ጊዜ ማለት ለሰባ ዓመታት በሚጠጋ ጊዜ ውስጥ ፈጽሞ ሊጠፋ ይችላል የሚለውን አዲስ ጥናት ተንተርሶ ሲተች፣ ወፍ ዘራሹ አረቢካ ሊጠፋ ይችላል ቢባልም አረቢካው ተዘርቶና በቅሎ ለገበያ መቅረቡ ይቆማል ማለት አይደለም ይላል። የወፍ ዘራሽ ቡናን ጣዕም የቀመሱ ሰዎች ስንቶቹ እንደሆኑም አይታወቅም። የኢትዮጵያ የወፍ ዘራሽ ቡና ምርት አምስት ከመቶ ገደማ ቢሆን ነው። የታወቁ የኢትዮጵያ ቡና አስመጭና ላኪ ዊለምቡት እንዳውም አንድ ወይም ሁለት ከመቶ ቢሆን ነው ይላሉ። አብዛኛው የኢትዮጵያ ቡና የተክል ነው። ይሁንና ጥቂቱ የደን ወይም ወፍ ዘራሽ አረቢካ ቡና ከዓለም በላቀ ሁኔታ የተለያዩ የቡና አይነቶችን ወይም ናሙናዎችን ያቀፈ ነው። የኢትዮጵያው 98.8 ከመቶ የአረቢካ ቡና ዘረመል ይገኝበታል። አብዛኞቹ ዝርያዎች የሚገኙትም በደን በሚበቅለው የቡና አይነት ነው። ይህም በዓለም ባሉት አንጋፋ የቡና ንግድና የሚጠጣ ቡና አቅራቢ ኢንዱስትሪዎች አእምሮን ያበራል ሲል ጋርዲያን ዳት ኮ ዳት ዩኬ የተባለው የብሪታንያ ጋዜጣ ድረገጽ አስገንዝቧል። ብሉምበርግ የዜና አገልግሎት ደግሞ ጂሊ የተባሉት የቻይና መኪናዎችን እየገጣጠመ የሚያቀርበው መስፍን ኢንጂነሪንግ በአምስት ዓመታት ጊዜ ውስጥ መኪናዎችን ሙሉ በሙሉ እየሰራ ያቀርባል ተብሎ እንደሚጠበቅ ዋናው አስተዳዳሪ አቶ ሀብተ ሀዲሽ እንደገለጹ ጠቅሷል። መቀሌ ከተማ የሚገኘው መስፍን ኢንጂነሪንግ በአሁኑ ወቅት በቀን አምስት ጅሊ መኪናዎችን እየገጣጠመ ያወጣል። ከሶስት እስከ አምስት ዓመታት ባለው ጊዜ ውስጥ ግን መኪናዎቹ እዚህ ኢትዮጵያ ይሰራሉ ሲሉ አቶ ሀብተ ባለፈው ማክሰኞ አዲስ አበባ በተደረገ ቃለ መጠይቅ እንደተናገሩ ብሉምበርግ ጠቁሟል። መስፍን ኢንጂነሪንግ ኢፈርት የተባለው ትግራይን መልሶ በማቋቋም ተግባር የተሰማራው በሟቹ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን የሚመራው ተቋም አካል ነው። ህዝባዊ ወያኔ ሀርነት ትግራይ ኢፈርትን እንደ አውሮፓ አቆጣጠር በ1995 ዓ ም የመሰረተው በ17 ዓመታት የትግል ወቅት ያከማቸውን ንብረት ተጠቅሞ እንደሆነ ብሉምበርግ የዜና አገልግሎት አውስቷል። መስፍን ኢንጂነሪንግ ባለፈው ዓመት አራት መቶ የጭነት መኪናዎችን ነድፎ አምርቷል። በዓመት ሁለት ሺህ የጭነት መኪናዎችን የማምረት ብቃት እንዳለው አቶ ሀብተ ተናግረዋል። ዓለም አቀፍ የትራክተሮች ኩባንያ ለተባለው የህንድ ኩባንያም ትራክተሮችን እንደሚገጣጥም ታውቋል። ይኸው ኩባንያ የእርሻ ትራክተሮችን በማምረት ረገድ ህንድ ውስጥ ካሉት ሦስተኛው ትልቁ እንደሆነ ብሉምበርግ የዜና አገልግሎት ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።